በሶማሊያ ከሚገኙ ጠንካራ ታጣቂ ቡድኖች መካከል የራስ ኮምባኒ መሪ የሆኑት አህመድ ማዶቤ የጁባላንድ ግዛት ፕሬዝዳንት ሆነው ተመርጠዋል። የጌዶ መካከለኛውና ታችኛው ጁባ አካባቢዎችን በማጣመር የተመሰረተውን የጁባላንድ በጊዜያዊነት ሲያስተዳድሩ የቆዩት ማዶቤ ለምርጫ የቀረቡት ከሌሎች ሶስት ተፎካካሪዎች ጋር ነበር። የቀድሞው የእስላማዊ ፍርድ ቤቶች አጋር ተፎካካሪዎቻቸውን በከፍተኛ የድምጽ ብልጫ ማሸንፋቸውን በሞቅዲሹ የዶችቬለ ተባባሪ ዘጋቢ የሆነው መሐመድ ኡመር ሁሴን ይናገራል። የቀድሞ ፕሬዝዳንት ፕሬዚዳንት አህመድ ማዴቦ ከሰባ አራቱ የፓርላማ አባላት መካከል የ68 ቱን ድምፅ አግኝቷል። ከሶማሊያ መንግስት የአገር ውስጥ ጉዳይ ሚኒስትሩና ጥቂት የፓርላማ አባላት ምርጫውን ታዝቧል። የኢጋድ ተወካዮችም ተገኝቷል። የጁባላንድ ጊዜያዊ አስተዳደር እንደ ጎርጎሮሳዊ አቆጣጠር በ2013 ዓ ም የተመሠረተ ሲሆን አካባቢው ባለው ከፍተኛ የተፈጥሮ ሀብትና ስልታዊ አቀማመጥ ላለፉት 20 ዓመታት ግጭት አልተለየውም። የሶማሊያ ሕገ መንግስት በፌዴራል ግዛቶች አመሰራረትና ከማዕከላዊ መንግስት ጋር በሚኖራቸው ግንኙነት ላይ በግልጽ የሚለው ነገር ባይኖርም የጁባላንድ ግዛት አስተዳደር ግን ራሱን ራስ ገዝ አድርጎ ይቆጥራል። ከመሐመድ ዚያድ ባሬ ውድቀት ጀምሮ በአገሪቱ የተፈጠሩ ታጣቂ ቡድኖች እርስ በርስ የሚጋጩባት የኪስማዩ ከተማና ወደብ በዚሁ ግዛት ይገኛሉ። በከሰል ንግድና ቀረጥ ከፍተኛ ገቢ የምታስገኘው ኪስማዩ ከስድስት ዓመታት በላይ በአሸባብ ጠንካራ መዳፍ ስር ቆይታለች። ከጁባላንድ አካባቢዎች የተወሰኑት አሁንም የአሸባብ ታጣቂ ቡድን ይዞታ ናቸው። በሶማሊያ ማዕከላዊ መንግስትና በጁባላንድ አስተዳደር መካከል ያለው ግንኙነትም እየሻከረ ነው። በግዛቲቱ ምስረታ ላይ እንኳ ከፕሬዝዳንት ሐሰን ሼክ መሐመድ መንግስት ይልቅ የምስራቅ አፍሪቃ የልማት በይነ መንግስታት ኬንያና ኢትዮጵያ ከፍ ያለ ሚና ተጫውተዋል። በቻተም ሐውስ የሶማሊያ ፖለቲካ ተንታኝ አህመድ ሱሌይማን የጁባላንድ አመሰራረት ለሶማሊያ ፌዴራላዊ የመንግስት አወቃቀር ፈተና እንደሆነ ይናገራሉ። በቀጣኗ አገራት አለም አቀፉ ማህበረሰብና በሶማሊያ ጥቅማቸውን ማስከበር በሚፈልጉ አካላት ግፊት የጁባ ላንድ አመሰራረት የሶማሊያ ፌዴራላዊ መንግስት በተግባርና በወረቀት ላይ ያለውን ልዩነት ፍንትው አድርጎ የሚያሳይ ነው። ለሕገ መንግስቱ ጠንካራ ድጋፍ ያስፈልጋል። በግዛቶች አመሰራረትም ህገ መንግስታዊ ህዝበ ውሳኔ ሊኖር ይገባ ነበር። አስፈላጊ ከሆነም በግዛቶች አመሰራረትና አስተዳዳሪዎች ምርጫ ላይ ህገ መንግስታዊ ማሻሻያ ማድረግ ይቻል ነበር። መሐመድ ኡማር ሁሴን አሁን ፕሬዚዳንቱን የመረጠው የጁባላንድ ምክር ቤት በሶማሊያ መንግስት ዘንድ ያለው ተቀባይነት ጥያቄ ውስጥ መሆኑን ይናገራል። ባለፉት ጥቂት ወራት በሶማሊያ መንግስትና በጁባላንድ አስተዳደር መካከል ያለው ግንኙነት በጥሩ ሁኔታ ውስጥ አልነበረም። በቅርቡ የሶማሊያ ምክር ቤት የጁባላንድ ምክር ቤት ህጋዊ አይደለም ሲል ድምፅ ሰጥቷል። የምክር ቤቱ አባላት በጁባላንድ ነዋሪዎች የተመረጡ ባለመሆናቸው ህጋዊነትም ይሁን ተቀባይነት የላቸውም ብሏል። የጸጥታ ተንታኞች የሶማሊያ የግዛት አስተዳደር አመሰራረት የፈጠረው አለመግባባት መፍትሄ ካልተበጀለት አገሪቱን ለማረጋጋት የተጀመረው ጥረት ችግር እንደሚገጥመው ይወተውታሉ። አሁን በጁባላንድ ላይ የተፈጠረው ልዩነት ማዕከላዊ መንግስቱን ከጎሳ መሪዎች ብቻ ሳይሆን ኬንያንና ኢትዮጵያን ከመሳሰሉ ጎረቤት ሀገሮች ጋር ሊያቃቅር ይችላል የሚል ስጋት አለ። መሐመድ ሱሌይማን የሶማሊያ ህገ መንግስት ህልውና አደጋ ውስጥ መውደቁን ይናገራሉ። አሁን በሶማሊያ ህገ መንግስት አስገራሚ ሁነት እየተመለከትን ነው። አገሪቱ አንዳንዶች እንደሚሉት ጎሳን ባማከለ ግዛት እየተከፋፈለች ነው። እንደ ጎርጎሪዮስ አቆጣጠር ከ2012 ወይም 2013 ዓ ም ጀምሮ በተለያዩ የፖለቲካ ኃይላት ፍላጎት የህገ መንግስቱ የተወሰኑ ክፍሎች እየተጣሱ ነው። አሁን የጁባላንድ ፕሬዚዳንት ሆነው የተመረጡት አህመድ ማዶቤ የአሸባብ ታጣቂ ቡድንን ከይዞታዎቹ ለማስለቀቅ ቃል ገብተዋል። የግዛቲቱ አስተዳደር ከማዕከላዊ መንግስት ጋር የገባበት አለመግባባት የሚፈታበት መንገድ ግን እስካሁን አልታወቀም።